ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ሕግ አውጥቷል፣ ደንብ አውጥቷል ማለት ነው። በዛ ደንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ ህብረተሰቡ በሚገባ አውቋቸው ተገንዝቧቸው በስራ ላይ እንዳያውላቸው የትራንስፖርት ሚኒስትር ወርቅነህ ገበየው ትላንት አዲስ አበባ ውስጥ ስለተጀመረው የቀላል ባቡር አገልግሎትና የህዝብ ደህንነት ሲናገሩ ነው የሰማነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን፣ የተከበራቸው አድማጮቻችን፣ እንደምናምሽታችኋል። ይህ በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሰኞ መስከረም 10 ቀን 2008 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና አዲሱ አበበን እናለን። ብርሃን ኃይሉ የፕሮግራሙ መሪ ነች። ልዩ ልዩ ቅንብሮች አሉን። ዛሬ አብራችሁን አምሹ። አሁን በቅድሚያ የዓለም ዜና የደቡብ ሱዳን ፕሬዝዳንት ሳልቫ ኪር በዚህ ወር ማብቂያ ገደማ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሰላም ስምምነቱን ለማጠናከር በጠሩ ስብሰባ ላይ እንደማይገኙ ተነገረ። ግብዣው ለፕሬዝዳንት ኪር የደረሰው ዘግይቶ መሆኑን የገለጡት የማስታወቂያ ሚኒስትሩ ማይክል ማኩዌል እንዳስታወቁት፣ ለማንኛውም ለዚህ የተባበሩት መንግስታት ድርጅት ጉባኤ ምክትል ፕሬዝዳንቱ ጄምስ ዋኒ ኢጋን ወክለዋል። የቪኦኤው ጄምስ ባቲ ዘገባ ልኮ፣ ትዝታ በላቸው ተርጉማለች። የደቡብ ሱዳን ማስታወቂያ ሚኒስትር ማይክል መኩይ ፕሬዝደንት ሳልቫኪር በመንግስታቱ ድርጅት ጉባኤ ላይ እንዲገኙ ግብዣው የደረሳቸው ዘግይቶም ነው ብለዋል። ፕሬዝደንቱ ጉባኤው በጣም ጠቃሚ መሆኑን ቢረዱም ብልጫ የሚያገኘው ግን በአገሪቱ ውስጥ ያለው ከፍተኛ የሰላም ማጣት ሁኔታ ነው ብለዋል። ፕሬዚደንት ኬር ወደ ኒውዮርክ ላለመምጣት የወሰኑት የቀድሞ ምክትላቸውን ሪያክ ማቻርን ላለማግኘት ይሆናል የሚለውን ጥርጣሬም አስተባብለዋል። ውጭ ጉዳይ ሚኒስትር ማኩይ አዲስ አበባ ውስጥ ብዙ ጊዜ ተገናኝተዋቸዋል፣ ወደፊትም ሌላ ቦታ ያገኟቸዋል። ዋናው ችግር ግን ሁለቱ ስብሰባዎች ሊካሄዱ የተወሰኑበት ጊዜ ያለመገጣጠም ነው ብለዋል። ሆኖም ከሸማቂ መሪዎቹ አንዱ የመንግስታቱ ድርጅት ግብዣ ለደቡብ ሱዳን መንግስትና ለተቃዋሚዎች እኩል ተልኮ፣ ፕሬዚዳንት ሳልቫ ኪር ላለመገኘት መወሰናቸው ለሰላም ቅድሚያ እንደማይሰጡ ያሳያል ብለዋል። የተቃዋሚው የሱዳን ሕዝብ ነጻ አውጪ ሰራዊት ኤስፒኤልም የውጭ ጉዳይ ኃላፊ አምባሳደር ኢዝቄሎል ጋታኩዝ በቅድሚያ የሰላም ስምምነቱን የፈረሙት ተቃዋሚ ኃይሎች እንደሆኑ አስታውሰው፣ አሁንም ስምምነቱ ተፈጻሚ እንዲሆን ነው የተባበሩት መንግስታት ድርጅት የጠራው ስብሰባ ላይ የምንገኘው ብለዋል። በደቡብ ሱዳን ማን ሰላም ማስፈን እንደሚፈልግና ማን እንደማይፈልግ ፍርዱን ለዓለም እንተዋለን ሲሉ አክለዋል። ሰሜን ናይጄሪያ ውስጥ ትላንት እሁድ ማታ ቦኮ ሃራም ያደረሰው መሆኑ የተጠረጠረ ፍንዳታ ቢያንስ ሃምሳ አራት ሰዎች መግደሉ ተነገረ። አንድ ወታደራዊ ባለሥልጣን ለቪኦኤ ሀውሳ አገልግሎት እንደገለጹት በፍንዳታው ሌሎች ዘጠና አምስት ሰዎች ቆስለዋል። የአይን ምስክሮች ሲናገሩ አራት ፍንዳታዎች ማይዱግሪ ከተማ ውስጥ በርካታ ሕዝብ በተሰበሰበበት ስፍራ መድረሳቸውን ጠቅሰው በተለይ በከተማዋ በሚገኝ መስጊድ ላይ የደረሰው ፍንዳታ ለአብዛኞቹ ሰዎች ሞት ምክንያት እንደሆነ አመልክተዋል። ፖሊስ በበኩሉ ጥቃቱ የደረሰው በቦምብ ፍንዳታ መሆኑን ሲገልጽ፣ የፈረንሳይ ዜና አውታር አንድ የአይን ምስክር ጠቅሶ እንደዘገበው ደግሞ መስጊዱ ላይ የደረሰው ፍንዳታ በአንዲት አጥፍቶ ጠፊ መሆኑን ጠቅሷል። ለፍዳታዎቹ እስካሁን ተጠያቂ ነኝ ያለ ወገን አልተሰማም። የቡርኪና ፋሶ ጦር ባለፈው ሳምንት በወታደራዊ መፈንቅለ መንግስት ስልጣን ላይ ያወጡትን ወታደሮች ትጥቅ ለማስፈታት ወደ ዋና ከተማዋ ኦገዱጉ እያመራ መሆኑ ተነገረ። ወታደራዊ ቃል አቀባይ ካፕቴን ሃርቪ ለቪኦኤ ፈረንሳይኛ አገልግሎት በሰጡት ቃል መሰረት በተለይ ስልጣን ላይ የወጣው የፕሬዝዳንታዊው ጥበቃ ዘብ ትጥቅ እንዲፈታ እና ዋና ከተማዋ ውስጥ ህዝባዊ ስብሰባ ወደሚደረግበት ወደ ብሔራዊ አደባባይ እንዲያመራ መግለጫ ወጥቷል። መግለጫውን ያወጣው ጦር ከቤተ መንግስታዊው የጥበቃ ዘብ መልስ እንደሚጠብቅ ተናግሯል። የተባለው ፕሬዚዳንታዊ ዘብ ባለፈው ሳምንት በአካሄደው የስልጣን ግልበጣ የተነሳ ተቃውሞ ወደ አመስ ተቀይሮ በዚህ ግጭት ቢያንስ አስር ሰዎች ሞተዋል። ቡርኪና ፋሶ ከሀያ ቀናት በኋላ ምክር ቤታዊና ፕሬዚዳንታዊ ምርጫ ለማካሄድ አቅዳ እንደነበር አይዘነጋም። ይህ የአሜሪካ ድምፅ ራዲዮ የአፍሪካ ቀንድ አገልግሎት በአማርኛ ቋንቋ የሚያስተላልፈው ፕሮግራም ነው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ወደ ምስራቃዊ የኪዩባ ግዛት እያመሩ መሆናቸው ተነግሯል። ከሀቫና የ800 ኪሎ ሜትር ርቀት ላይ የምትገኘው ምስራቃዊቷ የኪዩባ ግዛት ኦልጌን የካስትሮ ቤተሰብ ማለትም የፊዴልና የራውል ካስትሮ መኖሪያ ነች። አቡኑ ቀጣዩ ጉዟቸው ወደ ሳንቲያጎ ሲሆን ትላንት እሁድ ሀቫና ውስጥ የቅዳሴውን ሥርዓት መምራታቸው ታውቋል። ከሥርዓተ ቅዳሴው በኋላ በሰጡት ትምህርት ርዮታ ዓለም ከሚያስከትለው አደጋ ምዕመናን ራሳቸውን እንዲጠብቁ መክረዋል። ለሌሎች ማዘንና ድሆችን መንከባከብ፣ የተቸገሩትን ማገልገልም የበታችነት አይደለም ይልቁንም ወንድሞችና እህቶቻችን ማስቀደም እንደ ራስ ማየት ነው። በርኅራሄ የሚሰጥ አገልግሎት ደግሞ ምን ጊዜም ቢሆን የልብ ደስታን ይፈጥራል። አቡኑ ነገ ማክሰኞ የኩባ ጉብኝታቸውን ከማጠናቀቃቸው አስቀድሞ ወደ ሳንቲያጎ አምርተው ከዚያ በኋላ ወዲህ ወደ ዩናይትድ ስቴትስ እንደሚመጡ ታውቋል። በሌላ በኩል ደግሞ ኪዩባ ላይ ተጥሎ ለረጅም ጊዜ የቆየውን የንግድ ማዕቀብ ለማንሳት የተባበሩት መንግሥታት ድርጅት ድምፅ በሚሰጥበት ጉባኤ ላይ ዩናይትድ ስቴትስ ድምፀ ታቅቦ ለማድረግ እያሰበች መሆኗ ተሰማ። ላለፉት ሁለት ዓመታት ዩናይትድ ስቴትስና እስራኤል ብቻ ነበሩ በዚህ እርምጃ ላይ የተቃውሞ ድምፅ ያሰሙ አገሮች። ሶሪያ ውስጥ ያልተጠበቀ ወታደራዊ ፍጥጫ እንዳይፈጠር ሩሲያና እስራኤል የየአገሮቻቸውን የጦር ኃይሎች እርምጃ ለማስተባበር መስማማታቸው ተገለጠ። ይህን የገለጡት የሩሲያው ፕሬዚዳንት ቭላዲሚር ፑቲንና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ናቸው። ሁለቱ መሪዎች ዛሬ ስለ ተገ የተገናኙት ከሞስኮ ወጣ ብሎ በሚገኘውና ኖቮ ኦጋሪዮቮ በተሰኘው የፕሬዝዳንቱ መኖሪያ ነው። በኋላም ናታንያሁ ለጋዜጠኞች በተናገሩት ቃል እርሳቸውና ፑቲን ሊፈጠር የሚችለውን አለመግባባት ለማስወገድ መስማማታቸውን ገልጠዋል። ውይይታቸውም በጋራ መግባባትና መከባበር ላይ የተመሰረተ እንደሆነ ናታንያሁ ተናግረዋል። የዛሬው የሁለቱ መሪዎች ውይይት የተካሄደው ሞስኮ ሶሪያ ውስጥ ጦር ማከማቸትና የፕሬዚዳንት በሽር አልአሳድን መንግስት ለመርዳት በመዘጋጀት ላይ ነች የሚለው ዜና ይፋ በሆነ ሰሞን ነው። ፑቲን ባለፈው ሳምንት በሰጡት ቃል የሶሪያ ወታደሮች በሽብርተኛ ወረራ ላይ ለሚያካሂዱት ውጊያ ሩሲያ ድጋፏን ትሰጣለች ማለታቸው አይዘነጋም። ታጂኪስታን ውስጥ በተካሄደ አንድ ክልላዊ የደህንነት ጉባኤ ላይ ፑቲን ሲናገሩ ሶሪያ ውስጥ ለአራት ዓመት ተኩል የዘለቀውን የእርስ በስ ጦርነት ለማቆም ባለው ጥረት ላይ ፕሬዚዳንት አሳድ ጤናማ ከሆኑ ተቃዋሚዎች ጋር አብረው ለመስራት ምንም ችግር የለባቸውም ብለው ነበር። ዋነኛ ትኩረት ግን በሽብርተኝነት ላይ መሆን አለበት ባይም ናቸው። አሳድ ፕሬዚዳንት አሳድ አሸባሪ የሚለውን ቃል ብዙ ጊዜ የሚጠቀሙበት አገዛዛቸው እንደሚቃወሙት የሽብር ተዋጊዎች ወይም የሽምቅ ተዋጊዎች መሆኑ ይታወቃል። በመላው ዓለምና በመካከለኛው ምሥራቅ የታገቱ አሜሪካውያንን ለማስለቀቅ ዩናይትድ ስቴትስ ጥረቷን እንደምትቀጥል ውጭ ጉዳይ ሚኒስትሩ አስታውቀዋል። ጆን ኬሪ ይህን ያስታወቁት የመን ውስጥ ታግተው የነበሩትን የሁለት አሜሪካውያንን መለቀቅ ተከትሎ ነው። የመን ውስጥ ታግተው የቆዩት አሜሪካውያን ጉዳይ የዩናይትድ ስቴትስ ትልቁ ትኩረት ሆኖ መቆየቱን የገለጹት ውጭ ጉዳይ ሚኒስትር ኬሪ ሁለቱን አሜሪካውያንና ቢያንስ ሌሎች ሦስት የውጭ ዜጎች ታጋቾችን በማስለቀቅ ረገድ ከሁቲ ሽምቅ ተዋጊዎች ጋር የተሸማገለውን የኦማን መንግሥት አመስግነዋል። የዋይት ሃውስ ቤተ መንግሥት ቃል አቀባይ ኔድ ፕራይስን በበኩላቸው ታጋቾቹን ለማስለቀቅ ጥረት ያደረጉትን ሁሉ በተለይም የኦማኑን መሪ ሱልጣን ቀቡስ ቢል ሳኢድ አልሳኢድን ከልብ አመስግነዋል። በመጨረሻም በአሁኑ ወቅት ያለውን የፍልሰተኞች ቀውስ ለመፍታት አውሮፓ አንድ የተቀነባበረና ወጥ የሆነ እቅድ ልታወጣ ይገባል እንጂ አንድ አገር ይህን ያህል ፍልሰተኞች መቀበል አለበት የሚል ኮታ ወይም አሃዝ ማውጣት ደግ አይደለም ሲሉ የፖላንዱ ውጭ ጉዳይ ሚኒስትር ግሬስጎዝ ሸቲና አሳሰቡ። የመጀመሪያው ቀዳሚ እርምጃ የአውሮፓ ህብረት ድንበሮቹን ዘግቶ የትኛዎቹ የፖለቲካ ስደተኞች የትኛዎቹ ደግሞ የኢኮኖሚ ስደተኞች መሆናቸውን ለይቶ ማጣራት ነው ሲሉም የፖላንዱ ውጭ ጉዳይ ሚኒስትር ዛሬ ሰኞ በታተመ ፖለቲኮ ዩሮፕ ላይ ይፋ በሆነ የአስተያየት አምድ ላይ ጽፈዋል። የፍልሰተኞች ጉዳይ አውሮፓን ሊለያይ ወይም ሊከፋፍል አሊያም ሊያነታርክ አይገባም የሚሉት የፖላንዱ ሚኒስትር ፖላንድ ፍልሰተኞችን ለመቀበል ፈቃደኛ ነች። ነገር ግን ወደ 120ሺ የሚሆኑትን ፍልሰተኞች ተከፋፍላችሁ ያዙ የሚለው የአውሮፓ ህብረት ሀሳብ ችግሩን ከስር መሰረቱ ሊፈታ አይችልም ብለዋል። ዜናው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በሁለተኛው አጋማሽ ዛሬ ስፖርት ስፖርትና ጤና መደበኛ ቅንብሮች ናቸው። ጊዜያቸውን ጠብቀው በቅደም ተከተል ይቀርባሉ። አሁን የዕለቱ አብይ ርዕስ በትናንትና ዕለት አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ከተማዋን ዘመናዊ ለማድረግና የመጓጓዣ ችግሮችን ለመቅረፍ የሚያግዝ መሆኑን አስተያየት የሰጡ ነዋሪዎች ተናግረዋል። ከግንዛቤ እጥረትና በቂ የማቋረጫ ቦታዎች ካለመኖራቸው ጋር በተያያዘ አደጋዎች ሊከሰቱ ይችላሉ በሚል ነዋሪዎች ብቻ ሳይሆኑ ስጋት ያላቸው የትራንስፖርት ሚኒስትሩም ጭምር ናቸው። የሚኒስትሮች ምክር ቤትም ከአገልግሎቱ መጀመር ጋር ተያይዞ የባቡር አገልግሎት ደህንነት ሕግ አውጥቷል። አንድም ሰው ከባቡር አገልግሎት ጋር በተያያዘ እንዲሞት አንፈልግም ብለዋል የትራንስፖርት ሚኒስትሩ አቶ ወርቅነህ ገበየሁ። እስክንድር ፍሬው ነው ዘገባውን የላከልን። የቀደመው ተመልሷል። ባቡሩ ዳግም ወደ ኢትዮጵያ መጥቷል። እነዚያ የምስራቅ ኢትዮጵያ ትዝታዎች ከበርካቶች ልብ ውስጥ የቀሩ ዜማዎች፣ ሽልንጌን የመሰሉ ትረካዎች ዳግም ነፍስ ሊዘሩ ጊዜው ደርሷል። ባቡር ቦታ ቀይሮ ቴክኖሎጂ ጨምሮ በአዲስ አበባ ተከስቷል። ክቡራትና ክቡራን ተሳፋሪዎቻችን፣ ቀጣዩ ጣቢያ ሜክሲኮ ወደ መገናኛ። በከተማዋ ከተገነባው 34 ኪሎ ሜትር የባቡር መስመር ግማሹ ትናንት አገልግሎት መስጠት ጀምሯል። በጉዞ ላይ ያነጋገርኳቸው የመጀመሪያ ተሳፋሪዎችም ደስታቸውን ገልጸዋል። በባቡር ግንባታው ፕሮጀክት በብየዳ ስራ መሳተፉን የሚናገረው ዳንኤል አስረስ አንዱ ነው። ደስ ብሎናል ም በጣም ያስደስታል። አንደኛ የስራ ሞራላችንን በቃ ለእኛ ራሱ ለወደፊቱ ታላቅ ከዚህ የበለጠ ደግሞ እንድንሰራ አድርጎናል። በጣም ደስ ብሎናል። ከምንም በላይ ምን ልበል በጣም ደስ ስላለ ስሜትን መናገር ሁሉ ራሱ ያቅተኛል። በከፍተኛ ትምህርት ተቋም ተማሪ መሆኑን የገለጸው ኢንዱርሰን ባዬ ተመሳሳይ ሀሳብ አንጸባርቀዋል። በዚህ በቀላል ባቡር ውስጥ ሆነን ነው እያነጋገርኩ ያለሁት። ለአዲስ አበባ ምን ማለት ነው በአንተ እምነት? ይህ የባቡር ትራንስፖርት መጀመር እንደ ከተማ ይሄ በጣም ደስ የሚል ነገር ነው። ለአዲስ አበባ ደግሞ እድገቷ የሚወራውን በሚዲያም የምንሰማው እንዲዳሰስ ያደረገ ቴክኖሎጂ ነው። አሁን በቃ በትራንስፖርቱም ላይ ህዝቡ በተቸገረበት ነገር ላይ ሞል ቀልጠፍ ያለ ነገር ይሰጣል ብዬ አስባለሁ። ኖርማሊ አሁን ዛሬ የተሳፈርነው ወደ ፒያሳ ነው። በአራት ብር ነው የተሳፈርነው ዛሬ፣ በአራት ብር ነው የተሳፈርነው። ስንል ከፍላችኋል? ዛሬ ነው፣ የሙከራ ነው። ቆርጫለሁ፣ የመጀመሪያው ትኬት እንደሁም ኔ ቁጥሩ ቆርጣ አሁን ከፍለነ እየሄድክ ያለኸው እኔ ቆርጬ ነው፣ በህጋዊ መንገድ ነው ነው በሐዋሳ ዩኒቨርሲቲ ተማሪ የሆነውና ለእረፍት አዲስ አበባ የሚገኘው በረከት በቀለም የአገልግሎቱ መጀመር የከተማዋን እድገት እንደሚያሳይ ይገልጻል በየሚዲያ የምንሰማውን የእድገት ተጨባጭ እንዲሆን ሁለተኛ ደግሞ ለአዲስ አበባ ውበትም ነው እና በጣም አሪፍ ነው። ከዋጋ አንጻር ምን ያህል ሚዛናዊ ነው? ፍትሃዊ ነው? ዋጋው ከሰው የመክፈል አቅም ጋር በማነጻጸር ዋጋው በጣም ተመጣጣኝና ፌር ነው ብዬ ነው የማስበው። አንደኛ ጊዜያችንን ሴቭ አድርገን ነው የምንሄደው። ሁለተኛ ከታክሲ ወደ ታክሲ በማቆራረጥ የሚሏለው ህዝብ በአንድ መስመር ስለሆነ የሚሄደው ዋጋው በጣም ፌር ነው እና አሪፍ ነው ተመችቶኛል ዋጋው። ትናንት አገልግሎት የጀመረው ከቃሊቲ የሚነሳውና ዳግማዊ ምኒልክ አደባባይ የሚደርሰው መስመር ነው። ቀጣዩ ጣቢያ ጎጃም በረንዳ። እባኮትን ለመውረድ በስተቀኙ ያሉ በሮችን ይጠቀሙ። ከአያት ተነስቶ ጦር ኃይሎች የሚሄደው ግን ገና አገልግሎት ላይ አልዋለም። የኢትዮጵያ ምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ኢንጂነር ጌታቸው በትሩ የዚህ ምክንያት ምን እንደሆነ ለቪኦኤ አብራርተዋል። የኢንዱስትሪ ፕራክቲስ ተራ በተራ ነው የምትጀምረው፣ ሁሉንም በአንድ ጊዜ ጀምረ። ምክንያቱም ኮመን ሴክሽን የምንላቸው አሉ። ኮመን ሴክሽኖች ላይ እንዴት አድርጎ ነው የሚሳለጠው የሚለውን ቀስ ብለህ ነው የምታየው። ይህንን ለማድረግ ነው እንጂ ምንም እንትን የለውም። ኢንዱስትሪ ፕራክቲስ ነው። ጥያቄ ላንሳ ዶክተር ጌታቸው፣ ለምሳሌ አንዳንድ ቦታ ላይ በዋሻ ውስጥ ነው ከመሬት ስር ነው አንደኛ፣ አንዳንዱ ነው የሚሄደው። አንዳንዱ ደግሞ ከመሬት በላይ ነው የሚሄደው። ለምሳሌ መስቀል አደባባይ ለምን በአየር ላይ ሆነ? ዋነኛ አደባባይ ነው የከተማዋ። በውስጥ ቢሆን ኖሮ የሚሉ እንግዲህ የባለሙያ አስተያየቶች አይደሉም ነግሮት፣ እንደዚሁ የተለያዩ ሰዎች የሚያነሷቸውን ነው። እንዴት ነው የሆኑት? የአላይንመንት ምርጫ የተለያዩ ጉዳዮችን ይመለከታል። አንደኛው መስመሩ፣ ቶፖግራፊው የውጣ ግባው፣ ከዚያ ስበህ ወደዚያ ለማስመጣት ስትል የምታገኝ ባቡር በጣም በትንሽ በትንሽ የሀይት ልዩነት ነው የከፍታ ልዩነት ነው የሚሄደው። እኛ የተፈቀደልን 18 ዲግሪ ብቻ ነው፣ 18 ፐርሰንት ማለት ነው። የተፈቀደልን ሲሉ በማን ማለት ነው? ስታንዳርድ። መጀመሪያ ስትነሳ አንድ ስታንዳርድ ይዘህ ነው የዚህ ባቡሩን የቶፖግራፊ ፐርሰንቴጁ ስንት ነው በአንድ መቶ ሜትር አንድ ሜትር ከሰማንያ ብቻ ነው ሁ ላይ ከፍ የምትለው ያንን አሳልጠህ ለማግኘት ስትደርስ ከልደታ ተነስተ እስከ መስቀል አደባባይ ላይ ድረስ ልታደርገው የምትችለው ይሄ ነው ቶፖግራፊ ኢንፍሉዌንስ አድርገው ና እንግዲህ ምናልባት ጊዮርጊስ ወደታች የወረዱን ሀያ ሜትር መቶ ሜትር ወርደ ሁለመናውን አንደርጋ ማድረግ ይቻላል ይሄ ደግሞ የገንዘብ ጉዳይ ይጠይቃል የአቅም ጉዳይ ነው ቴክኒካል የሆኑ ጉዳዮች አሉ፣ የቴክኖሎጂ ምርጫዎች ያሉ እነዚህ ነገሮች ሁሉ አድርገን ስለሆነ ይህን ያህል። አሁንም መስቀል አደባባይ ከላይ በኩል መሄድ እንችል ነበር። ከጎን በኩል እኛ ጠርዟን ይዘን ነው እና አደባባዩ ጋር ምንም ግንኙነት የለውም። አይተው ከሆነ የእግረኛ መንገዱ ላይ ነው፣ ወጣ ብለህ እግረኛውንም መንገድ በጣም አልወሰን ነው። ለጊዜው የአዲስ አበባ ባቡሮች የሚሽከረከሩት በቻይናውያን ባለሙያዎች ነው። ለተወሰነ ጊዜ ረዳት ሆነው የሚቆዩት ኢትዮጵያውያን ባለሙያዎች በሦስት ዓመታት ውስጥ ኃላፊነቱን እንደሚረከቡም ተጠቁሟል። ይህንን ኃላፊነት ለመረከብ እየተዘጋጁ ካሉት አንዱ በቻይና ለአስር ወራት የሰለጠኑት ደበበ ከተማ ናቸው። እርሳቸውና ስልጠና የወሰዱ ሌሎች ኢትዮጵያውያን በሂደት ቻይናውያኑን እንደሚተኩ ያብራራሉ። ተከፋፍሎ ሁሉም ሰው በአንዴ ሳይሆን በየተራው በየተራው በየያደር በየአመቱ ማለት ነው በየችለታው ብቃቱን ወስዶ ራሱን ከተማመነ በኋላ ያ ነገር ላይ ስራ ውስጥ ንገባስ መተማመን ካዳበራችሁ በኋላ እኛ አሁን እዛ የወሰድነው ብዙ ስልጠናዎች ወስደናል። እዚህም ከመጣን እስከዛሬ ድረስ እስቲል ስልጠና ላይ እንናለ ነው። ከስልጠና በኋላ አሁን ወደ አርባ ሰው ከዛ በኋላም አርባ እንደዛ እየተባለ ሁሉም ሰው ወደ አንድ መቶ ሰላሳ ሁለት ሰው ነው ለጊዜው እንትን እያለው እና ይሄ ለወደፊቱ እነሱም ኮንትራታቸው ሲጨርሱ ችሎታችን እራሳችን ላይ በተማመኑ በኋላ ሊገባ ይቻላል ማለት ነው። የባቡር ትራንስፖርት አገልግሎት መጀመር ደስታን የፈጠረውን ያህል መስመሩ በሚያልፍባቸው መንገዶች ግራና ቀኝ በቂ መሸጋገሪያዎች አለመኖራቸውና የህብረተሰቡም የግንዛቤ ደረጃ ስጋት እንደሚፈጥርባቸው የሚናገሩ አሉ። በተለይ ከአደጋ አንጻር ስለሚኖረው ስጋት የተጠየቁት የትራንስፖርት ሚኒስትር ወርቅነህ ገበየሁ የወጡ ህጎች ተግባራዊ እንዲደረጉ ጥሪ አቅርበዋል። እንግዲህ ዋናው ነገር ይሄ ነው። በተለይ ሚዲያውን የምጠይቀው የጥንቃቄ ጉዳይ ላይ የበኩላችሁን ኃላፊነት እንድትጠየቁ ነው ትላንት ውስጥ በዚህ በቀላል ሬልወይ ለማየት በምጓዝበት ጊዜ ራሱ ያየሁት አንድ ልጅ ዘሎ ሊገባ ሲል አደጋ ሊደርስ ይችል ነበር ስለዚህ ህብረተሰቡ ይህን ነገር በደንብ መገንዘብ መቻል አለበት እኛም በበቂ ሁኔታ ለማስገንዘብ እሞክራለን ህግ ወጥቷል ከትናንት ወዲያ የሚኒስትሮች ምክር ቤት የባቡር ደህንነት አገልግሎትን በተመለከተ ህግ አውጥቷል ደንብ አውጥቷል ማለት ነው በዛ ደንብ ውስጥ የተዘረዘሩትን ሁሉንም ነገሮች አንደኛ ህብረተሰቡ በሚገባ ባአውቋቸው ተገንዝቧቸው በስራ ላይ እንዳያውላቸው በመኪና አደጋ የሚያልፉ የዜጎችን ህይወት እንዳለ በተጨማሪ ደግሞ በዚህ አንድም ሰው እንዲሞት አንፈልግም። 475 ሚሊዮን ዶላር ወጪ የተደረገበትና አገልግሎት መስጠት የጀመረው የአዲስ አበባ ቀላል ባቡር ፕሮጀክት የመጨረሻው እንደማይሆን ሚኒስትሩ ተናግረዋል። በቀጣዮቹ አምስት ዓመታትም ተጨማሪ መስመሮች እንደሚዘረጉ ነው የጠቀሱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በባቡር ውስጥ ማጨስ ምግቡም ሆነ መጠጥ መጠቀም የተከለከለ ነው። አድማጮች፣ አሁን ወደ መጽሔቱ ትንታኔ እናልፋለን። በኢትዮጵያ ዕድሜያቸው ሳይደርስ የሚያገቡ በሺዎች የሚቆጠሩ ሴት ልጆች በርካታ ናቸው። ከጎንደር የአሜሪካ ድምጿ ማርት ፋንደር ወልፍ እንደዘገበችው ዩኒሴፍና የአካባቢው ባለሥልጣናት በአካባቢው ማኅበረሰብ ግንዛቤ ለማስጨበጥ መጠነ ሰፊ ሥራ ጀምረዋል። ዝርዝሩን ሄኖክ ዜር ያቀርባል። የ16 ዓመቷ ታዳጊ ህብስት አበባየሁ ከ3 ዓመታት በፊት ነበር የታጨችው። በጎንደር ከተማ የሚኖር አንድ የ28 ዓመት ወንድ ነው ያጫት። ባለፈው ዓመት ደግሞ ቤተሰቦቿ ሌላ ጠያቂ ተገኘ ብለው ሊድሯት ደፋ ቀና ሲሉ ነው የከረሙት። ሽምግልናው በህብስት ላይ ሲደራ ታዲያ ማንም ሰው ታዳጊዋን በራሷ ኑሮ ያገባታል ብሎ ያማከራት የለም። እንዲያውም መታጨቷንም ጠያቂ መምጣቱንም የምትሰማው ጓደኞቿ ሲያወሩ ነው። ከዚያ ሊድሩኝ ደሞኛ ዘንዳ ማለት ነው። ከድሮ መምህር ተማሪዎች በጣም ነው የምንፈራ። ትምህርት ቤት ሊድሩኝ ሲያስቡ እኔ የትምህርት ቤቱ እርሰ መምህርና የሴቶች ክበብ ተጠሪ መምህር አመልክቼ ከጋብቻው ለማምለጥ ወሰኑ። ከዚያም ወዲያውኑ ሀጀ ተናገሩ። ጋብቻው እንዲቋረጥልኝ እርሰ መምህሩ ለቀበሌው ፖሊስ ተናገረና ጋብቻው ሆነ። የመጀመሪያውን ጋብቻ አቋረጡልኝ። የሴቶች ክበብ በትምህርት ቤቶች ውስጥ ተማሪዎች የሚመካከሩበት መረጃ ለሚመለከታቸው የሕግና የአስተዳደር ባለስልጣናት እንዲሁም ለመምህራኖቻቸው የሚያደርሱበት ነው። የሴቶች ክበብ ታዲያ በተለይ በገጠራ አካባቢዎች ከትምህርት የቀሩ ልጃገረዶችን ወይም የጋብቻ ወሬን በሙሉ ሰብስቦ በሕግ የሚያስጠይቀውን ባህል ለማስቀረት በሚደረገው እንቅስቃሴ ይረዳል። ያለ ዕድሜ የጋብቻን ለማስቀረት ማህበረሰቡ ግንዛቤ እንዲጨብጥ ማድረግ ከባድ ፈተና መሆኑን የአካባቢው ባለስልጣናት ይናገራሉ። ጉዳዩ የሚመለከታቸው የመንግስት ቢሮዎች፣ የማህበረሰብ ተቋማት፣ የአገር ሽማግሌዎች እና የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በአስር ዓመት ጊዜ ውስጥ ያለ እድሜ ጋብቻ እንዲቆም የጊዜ ገደብ አስቀምጠው በሥራ ተሰማርተዋል። የዩኒሴፍ መርሃ ግብርን ከሚያስተባብሩት መካከል ዘምዘም ሽኩር ያለ እድሜ ማግባት በተለይ በሴት ልጆች ላይ የሚያስከትለውን ተጽዕኖ ይዘረዝራሉ ስ አንደኛ ትምህርታቸውን ለማቋረጥ ይገደዳሉ። ስለዚህ ከቤት መቤትነት ያለፈ የምጣኔ ሀብት ተሳትፎ አይኖራቸውም። ሌላኛው የጤና ምዘዝ አለው። በተለይ በእርግዝና ጊዜ የህክምና አገልግሎት በቅርብ ካለማግኘትና ከሌሎች ጉዳዮች ጋር ተያይዞ ሁኔታውን አስቸጋሪ ያደርገዋል። በኢትዮጵያ ከአምስት ልጃገረዶች አንዷ 18 ዓመት ሳይሞላት ትዳራለች። በሰሜን ምዕራቧ የጎንደር ከተማና አካባቢዋ ደግሞ ይሄ ብሔራዊ አሃዝ ከፍ ይላል። መሳ ለመሳ ነው። የጎንደሯ ህብስት ታዲያ ጠያቂዋ ቢበዛም ብትጣጭም እስካሁን ባለመዳሯ ደስተኛ ናት። የህብስት እድል ግን ለጓደኞቿ እውን አልሆነም። እንደኛ አካባቢ ማለት ነው ሴት ሊ ተምራ ስራ ትይዛለች ብለው ሳይሆን ሴት ሊያግብታ ብዙ ዘሮችን ለማውጣት ብዙ ዘመድ ለመፍጠር ምናምን እያሉ ነበር እንጂ የሚያስቡ ሴት ሊ ተምራ እኛን ትጠቅማለች ብለው አያስቡም። ጎንደር ከተማ ውስጥ የሙዚቃ ዝግጅት ተሰናድቶ አብዛኛው ወጣት ወንዶች በታዳሚነት ተገኝተዋል። የግንዛቤ ማስጨበጫ ዘመቻ ነው። በዚህ ዝግጅት የተገኙ ወጣት ወንዶች ሴቶች ያለ ዕድሜያቸው እንዲዳሩ አይፈልጉም። ሰለሞን አሰፋ ከእነዚህ ወጣቶች አንዱ ነው። ምክንያቱም ያለው አቅማቸው ራሱ ማለት ነው የሚጠና ሰውነታቸው የሚበረታ ማለት ነው እድሜያቸው ከፍ ባለ ቁጥር ነው። ምክንያቱም ደግሞ በዛ መሀል ላይ ደግሞ የሚማሩበት የትምህርት ጊዜያቸው መሀል ላይ አለ ደግሞ ትምህርት መድ መማርም ስላለባቸው ከ18 ዓመት በላይ ከሆኑ ግን ማለት ነው ትምህርታቸውን አጠናቀው የራሳቸው የኔ የሚሉት ስለሚኖራቸው ከዛ በኋላ ትደርጋ። ዘንድሮ ህብስት የስምንተኛ ክፍል ተማሪ ናት። ወላጆቿ እስከ ዩኒቨርስቲ ድረስ ትምህርቷን እንድትቀጥል እንደሚፈቅዱላት ተስፋ ታደርጋለች። ወይዘሮ አበቤ አየለ 14 ዓመቷ ነው አግብታለች። ነገር ለመድገም ያህል ያገባችው በ አስራ ሶስት ዓመቷ ሲሆን እናቷና የስድስት ወር ልጅ አድርሳለች። ልጅ በልጅነት አስቸጋሪ ነው ትላለች አበቤ። በተለይ የዕድሜ ጓደኞቿ ያባጯታል። በቃ አለደለ በአሁኑ ሰዓት መውለድ ከባድ እንደሆነ ያለ እድሜ ስለወለድኩ ሹክሻ እኳ አለ እንደዚህ ሲያዩ ወልዳ ምናምን በዛን ሰዓት እኔ ሌላ ቦታ ወድቃለሁ የሚሰማኝ ነገር አለ እርጉዝ እያለውም ሌላ ነገር ስለሚሰማኝ ስለነበር ሲሾካሾኩብኝ ስለነበረ። አበቤ ትምህርቷን ለመቀጠል ተመዝግባ ነበር። ነገር ግን ከልጅ ጋር ትምህርት አልሆነላትም። ልጃዥ ለመቅጠር አቅሟ አልፈቅድላት ሲል አቋርጣ የልጅና ትሆናለች። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች መጽሔቱን ነው የምትከታተሉት። የመጨረሻው ርዕስ ደግሞ ነው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አገራቸው ከመጪው ጥቅምት ወር አንስቶ ቢያንስ ሰማንያ አምስት ሺህ ስደተኞችን ተቀብላ እንደምታሰፍር ገልጠዋል። ከእነርሱም መካከል ከአስር ሺህ የማያንሱ ሶሪያውያን እንደሚሆኑ ጠቁመዋል። በሌላ በኩል ደግሞ ሶሪያ ውስጥ የሩሲያ ወታደሮች ሕልውና ጽንፈኞችን በበለጠ እየሳበ ነው ለአምስት ዓመታት ለሚጠጋ ጊዜ ሲካሄድ የቆየው ግጭት መፍትሄ እንዳያገኝ እንቅፋት ሊሆን ይችላል ሲሉ ኬሪ አስጠንቅቀዋል። የአሜሪካ ድምፅ ራዲዮ ዘጋቢዎች ቪክተር ቤቲ እና ሊሳ ሽላይን ያጠናቀሯቸውን ዘገባዎች አዳናጅ ፍስሀዬ አቀናጅታ አቅርባለች። ጆን ኬሪ ትናንት እሁድ በርሊን ሆነው ሲናገሩ ዩናይትድ ስቴትስ ከመጪው ና እስከ ቀጣዩ ዓመት ባለው ጊዜ ውስጥ የምትቀበላቸው ስደተኞች ብዛት ከፍ እንደምታደርግ ገልጸዋል። እስከ መስከረም ወር ባለው ጊዜ ውስጥ 70 ሺህ የሚሆኑ እስከ መጪው ጥር ወር ባለው ጊዜ ውስጥ ደግሞ ቢያንስ 85 ሺህ የሚሆኑ ስደተኞችን እንደምትቀበል ከእነሱም መካከል ሶሪያውያን ከ10 ሺህ የማያንሱ እንደሚሆኑ ጠቁመዋል። በመጪው ዓመት ደግሞ እስከ 100 ሺህ ስደተኞችን እንደምታሰፍር ከዛም በላይ ሊሆኑ እንደሚችሉ የውጭ ጉዳይ ሚኒስትሩ ገልጸዋል። ከባድ ከሆነባቸው ምክንያቶች አንዱ በድኅረ መስከረም 11 ቀን የአሸባሪው ጥቃት የሰዎቹን የታሪክ ጀርባ በመመር መረገድ አዳዲስ ህጎች እና መለኪያዎች መኖራቸው ነው። ስለሆነም ሂደቱ ረዘም ያለ ጊዜ መውሰዱ አይቀርም። ይሁንና አሁን የገለጽኩት ጉዳይ አሜሪካ ሁለተኛ እድል የሚገኝባትና ተስፋ የሚጣልባት ሀገር መሆኗን የሚያሳይ ነው የሚል እምነት አለኝ። ለሰብአዊ ውጥረት የሚያስፈልገው ገንዘብም ከመንግስት ብቻ ሳይሆን ከአሜሪካ ህዝብም ጭምር የሚዋጣ ይሆናል። በቀጣዮቹ ቀናት ተጨባጭ ሆኖ ይቀርባል። ከ20 በላይ የሚሆኑ የቀድሞ ከፍተኛ የዩናይትድ ስቴትስ ባለሥልጣኖች የአሜሪካው አስተዳደር አንድ መቶ ሺህ ሶርያውያን ስደተኞችን እንዲቀበል ጥሪ አቅርበዋል። ከዚህ ቀደም ዩናይትድ ስቴትስ በብዙ ሺ የሚቆጠሩ ኩባውያንና ቪየትናማውያን ስደተኞችን መቀበሏን መሠረት በማድረግ ነው ጥሪውን ያቀረቡት። ኬሪ አያይዘውም የሀገሪቱ ምክር ቤት ስደተኞቹን የመቀበሉን ጉዳይ ለማፋጠን የሚያስችሉንን ሰዎች ለመቅጠር ገንዘብ አልመደበልንም ብለዋል። ይህ ጉዳይ በቀጣዮቹ ቀናት በምክር ቤት የውይይት ርዕስ መሆኑ አይቀርም። በአሁኑ ወቅት ባለን የበጀት እጥረት ለማድረግ የምንችለውን ሁሉ እያደረግን ነው። የጎደለው ነገር እንደተሟላ ግን ይከናወናል። አሜሪካ ምንጊዜውም ቢሆን በእንደዚህ አይነት ሁኔታ ስደተኞችን ስትቀበል ቆይታለችና፣ ሆኖም አሁን ስደተኞችን ከቪየትናም ካመጣንበት በተለየ ሁኔታና ወቅት ነው ያለ ነው ጆን ኬሪ በርሊን ሆነው ባደረጉት ንግግር። እሳቸውና የጀርመኑ አቻቸው ለሶሪያውያን መሰደድ ምክንያት ስለሆነው ግጭት ያላቸው እምነት በወታደራዊ መንገድ አይፈታም የሚል እንደሆነ ገልጸዋል። ሩሲያም ሆነች ሌሎች ሀገሮች ለሶሪያ መንግስት ወታደራዊ ረድኤት ማድረጉን መቀጠላቸው ሶሪያ የባሰ የጽንፈኞች መስህብ እንድትሆን ያደርጋል፣ ፕሬዚደንት ባሻር አልአሳድ ስር እንዲሰዱ ያመቻል። ይህ ሁኔታም ችግሩ መፍትሄ እንዳያገኝ ያደርጋል የሚል እምነት እንዳላቸው ጠቁመዋል። የሶሪያ መንግስት በበኩሉ አባባሉ ወገን የለየ ነው፣ የሶሪያ መንግስት በውጭ የሚደገፉ አሸባሪዎችን እንዳይዋጋ መብት ሊነፈገው አይችልም ተቀባይነትም አይኖረውም፣ ሲሉ የሶሪያ መንግስት ተወካይ አስገንዝበዋል። ስለ ሶሪያ ጉዳይ ምርመራ የሚያካሄደው ዓለም አቀፍ ኮሚሽን በበኩሉ ሀገራት ሶሪያ ውስጥ ላሉት ተዋጊ ኃይሎች የሚገባውን የመሳሪያ ፍሰት እንዲገድቡ ጥሪ አቅርበዋል። የመሳሪያዎቹ ወደ ታጣቂዎች መግባት ግጭቱ ከተጀመረበት ጊዜ አንስቶ 250 ሺህ ለሚሆን ህይወት መጥፋት ምክንያት ሆኗል ይላል ኮሚሽኑ። የኮሚሽኑ ሊቀመንበር ፓውሎ ሰርጊዮ ፒኖሪዮ ለተባበሩት መንግስታት ድርጅት ካውንስል ባደረጉት ስሜታዊ ንግግር ሶሪያ አይናችን ስር ተፈረካክሳለች ብለዋል። ሀገሪቱ ትርምስ በሰፈነበትና አደገኛ በሆነው የጦርነት አውድማ ተደርምሳለች። ጦርነቱ በመላ ሀገሪቱ በመስፋፋቱ እልባት ሊገኝለት አልቻለም። ሁሉም ተዋጊ ኃይሎች ሆን ብለው ሲቪሎችን ኢላማ እንደሚያደርጉ ፔኖሪ ገልጸዋል። መንግስት ሲቪሎች የሚኖርባቸውን መንደሮች በቦምብ ሲደበድብ፣ ጸረ መንግስት ታጣቂዎች ደግሞ በከባድ መሳሪያ እንደሚደበድቧቸው ጠቁመዋል። ጀብሃት አል ኑርሳ የተባለ የአሸባሪ ቡድን እስረኞችን ያሰቃያል፣ ይገላል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ደግሞ በብዙ ሺህ በሚቆጠሩ ያዚዲ ሴቶችና ልጃገረዶች ላይ ለመገመት የሚያዳግት የጭካኔ ተግባር እንደሚፈጽምባቸው የዓለም አቀፉ መርማሪ ኮሚሽን ኃላፊ ገልጸዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዲሱ አበበንን እስከ ምሽቱ አራት ሰዓት ከእናንተ ጋር እንቆያለን። አብራችሁን ቆዩ። አድምጡ። ተከታተሉን። አሁን ደግሞ ከስልክ አስተያየቶቻችሁ የሚከተሉትን አድምጥ። ሰላም ዜዎች ማለት ማላለው ዋሽንግተን ዲሲ ነው ምደውለው። በኢትዮጵያ ውስጥ የባቡር ሀዲድ የተጀመረው ከቃሊቲ ከምኒልክ አደባባይ፣ በጣም ደስ ብሎኛል። ደስታዬን እገልጻለሁ። የኢትዮጵያ ሕዝብ ከትራንስፖርት ችግር ትንሽ ቀለል የሚያደርገው ይመስለኛል። በዚህ አጋጣሚ ቅን አገልግሎት ስላረጉት ሁሉ ምስጋና አቀርባለሁ። ከዛ በተረፈ ግን ለስንግር የምጠይቀው ነገር በፊት ጊዜ የአቡነ ጴጥሮስ ሐውልት ይመለሳል ተብሎ ነበር እና የአቡነ ጴጥሮስ ሐውልት ቦታው ላይ ተመልሷልና ቦታው ላይ ቢመለስ ታሪክ ነው እና በጣም ደስ ይለናል። አመሰግናለሁ። ሌላው ደግሞ አንድ ሁለት ሰሞኑን በፌዴራል ፖሊስ በሶስት ሚት ለተገደለችው ለሶሎሜ ሁሉላት እንደገና ደግሞ በመኪና አደጋ ህይወቷን ላለፈው ለተብለ ያስረኘዋለ ትርፌ ለእነሱ ቤተሰቦች ሎ ቪኦኤዎች እንደምን አላችሁ ሰላም ናችሁ ወይ የቲፒዲኤም መሪ አቶ ሞላ አስገዶም በዛ ያሉ ሰራዊታቸውን ይዘው ከኤርትራ ወደ ኢትዮጵያ መግባታቸውን በተለያዩ ኮች ሲገለጽ ሰምተናል ነገር ግን አንድ እስካሁን ደስ ያልተዳሰሰ ነገር ያለ ይመስለኛል። ይኸው ምንድን ነው? ከመንግስት ጋር ስናደርግ በምስጢር ለአንድ አመት ቆይተናል። ይሄንን በምናደርግበት ጊዜ የግንቦት ሰባት አርበኞችና ሌሎችም ግንባር እንዲፈጠር ትልቁን ድርሻ ያደረግና አቶ ዶክተር ብርሃኑ ወደ ኤርትራ እንዲመጣ ያደረግን እኛ ነን ብለዋል። እና እኛ ቀደም ብለን ልንወጣ ነበር። ነገር ግን መንግስት ኢትዮጵያ መንግስት በምስጢር ስንሰራ ትንሽ እንድንቆይ ተፈልጎ ነበር። ይኸውም ዶክተር ብርሃኑ ወደ አስመራ እንዲመጣ ነበረ የሚል ነገር ሰምተናል። እና ያንንና ግንባሩን ካደረግን በኋላ ለመውጣት ችለናል። ይህንንም ስላሳካን ወጥናል የሚል ነገር አለ። ይሄ ግን ብቻ ነው ወይ? ግንባሩን በማድረግ የኢትዮጵያ መንግስት ምንድን ነው የሚያተርፈው? ነገር ግን እኔ የሚመስለኝ ከዛ አልፎ ለዶክተር ብርሃኑ የተፈለገ ሴራ ነበረ። ዶክተር ብርሃኑ ላይ አንድ እርምጃ ለመውሰድ የታሰበ ነገር ሊኖር ይችል ነበረ። ያ ነገር ስላላመቻቸው በአስቸኳይ እንዲወጡ ሆኗል የሚል እይታ ነው ያለኝ። ምክንያቱም ግንባሩን መፍጠሩ ብቻ ስኬት ነው ለኢትዮጵያ መንግስት ልል አልችልም። እንዲያውም በተቃራኒው ነው። ጤና ይስጥልኝ፣ ቪዎች እንደምናላችሁ። የመስታወት ፕሮግራምን ከሰማሁ በኋላ ደወልኩላችሁ፣ እና ፕሮግራሙ በጣም ደስ ይላል። ማለት ከፕሮግራሙ በኋላ እውቀት የሆነ ነገር ሰጣችሁን ነው ያለባችሁት እና ሁልጊዜ ከሰማን በኋላ አብሮ የሚሆን ነገር ነው ያቀረባችሁልን እና ፕሮግራማችሁ ማወቅ አለባቸው ቢያውቁትም ይደግማችኋል ብላችሁ ያሰባችሁት ይመስላል። ጥሩ ፕሮግራም ነው። በዚህ ብትቀጥሉ ቆንጆ ነው። የሙዚቃውን ብዛት ቀነስ አድርጋችሁ ወደዚህ ወደ መልእክቱ ላይ አተኩሩ ጥሩ ነው ብዬ አስባለሁ። ከሳምንት በኋላ ብናስታው ዘፈኖቹን አይደለም ብናስታው ፕሮግራማችሁ ነው እና እዛ ላይ ሞር ጊዜ ብሰጡት ጥሩ ነው፣ በጣም ቆንጆ ነው ብዬ አስባለሁ። አዲስ ጅማሬ ነው። በፍ ይቀጠል አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። ይህ ነፃ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድም የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ አድማጮች ደግሞ አድራሻው ሆርን ቪኦኤ ኒውስ ዳት ካም ነው። ጻፉልን። በ19 በ22 እና በ25 ሜትር ባንዶች አጭር ሞገድና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት www ቪኦኤ ኒውስ ዶት ኮም እዝባር አምሃሪክ ላይ እንገኛለን። ዜናዎችን ልዩ ልዩ መደበኛ ሪፖርቶችን ከዌብሳይቱ አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይም ድምፃችሁን ስጡ አስተያየታቻችሁንም አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን ይቀጥላል። አዳማጮች፣ ወደ ሁለተኛው ቅንብር እናልፋለን። ስለውን ክፍሌ የሚያቀርበው ሳምንታዊ ስፖርት ነው። በአትሌቲክሱ ስፖርት የኢትዮጵያ ራጮች ቤተልሔም ሞገስ በቤጂንግ ማራቶን በላይነሽ ኦልጂራ ደግሞ በቦጎታ 10 ኪሎ ሜትር የጎዳና ሩጫ ውድድር ድል ተቀዳጅተዋል እንደምናምሽታችሁልኛል የተከበራችሁ አድማጮቼ የእግር ኳስ ዜናዎችም አሉን አብራችሁን ቆዩ የትላንቱን 35ኛውን ዓለም አቀፍ የቤይጂንግ ማራቶን ላስቀድም በወንዶቹ ብጀምር የ41 ዓመቱ አንጋፋው ኬንያዊ አትሌት ማሪኮ ኪፕላጋት ኪፕቹንጋ ሆኖ እናገኘዋለን። ባለፉት ሦስት ተከታታይ ዓመታት በኢትዮጵያ ተይዞ የቆየውን ድል የተቀዳጀው ኪፕቹምባ ከመነሻው አንስቶ ከመሪዎቹ አንደኛ ሆኖ ቀጥሎ ነው። በዚያው ፍጥነቱ በሁለት ሰዓት ከ11 ደቂቃ በአንደኝነት የገባው ጊዜው ከሁለት ዓመታት በፊት የኢትዮጵያው ታደሰ ቶላ በግሉ ካስመዘገበው ፈጣን ጊዜ ግን ከሦስት ደቂቃ በላይ ቀንሷል። በትላንቱ የቤጂንግ ማራቶን ያሸንፋል ተብሎ ቅድሚያ ግምት የተሰጠው 20448 የግሉን ፈጣን ጊዜ ያስመዘገበው ሌላው ኢትዮጵያዊ ብርሃኑ ሽፈራው ነበር። ኬፕቹም ባንድ ተከትሎ በሁለተኝነት ገብቷል። የዚምባብዌው ዋሪማይ ጆዋዋዎ ሦስተኛው። ወደ ሴቶቹ ውድድር ስናልፍ ፍልሚያው በሁለት የኢትዮጵያ ሯጮች ማለትም በአበበች አፈወርቅና በቤተልሔም ሞገስ መካከል እንደነበር እናገኛለን። 10 ኪሎ ሜትር ከቀራቸው ጀምሮ ግን የ24 ዓመቷ ቤተልሔም ሞገስ ርቀቷን አስፍታ ብቻዋን ገሰገሰች። በዚያው ቀጥላ በ2 ሰዓት 27 ደቂቃ ከ31 ሴኮንድ በአንደኝነት አጠናቃለች። በዚህ ዓመት የግል ፍጥነቷን ዱባይ ላይ ያሻሻለችው አበበች አፈወርቅ በ2፡29፡12 ሁለተኛ ሆናለች። የኮሪያ ሕዝባዊ ዴሞክራሲያዊ ሪፑብሊክ አትሌት ሲን ዮንግሳን ሶስተኛ። ወደ ህንድንሻገር የቦጎታው የ10 ኪሎ ሜትር የጎዳና ሩጫ ውድድር ያለፈው ዓመት ድጋሚ ነበር የመሰለው። ኢትዮጵያዊቷ በላይነሽ ኦልጂራ ኬንያዊቷን ቬሮኒካ ኒያሩዊን መጨረሻው ላይ ጥላ አልፋለች። ሆኖም ባለፈው ዓመት ካስመዘገበችው የኮርስ ሬኮርድ ላይ አምስት ሴኮንዶች ቀንሳለች። በአንደኝነት የገባችበት ጊዜ 33 ደቂቃ ከ57 ሆኖ ተመዝግቦላታል። ቬሮኒካ ሁለተኛ፣ ሌላዪቱ የኢትዮጵያ አትሌት ብዙ ድሪባ ሦስተኛ በዚህ ውድድር አሜሪካዊቷ ጄኔት ሼርቦርን ቦካም በአራተኝነት ጨርሳለች። 17,000 ሯጮች ተሳትፈውበታል። ይህን በዚሁ ላብቃ። ለሀገር ውስጥና አውሮፓ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባው ገዛኸኝ ጽዮን መስቀል ይሆናል የማስተላልፋችሁ። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። በእግር ኳስ ስፖርት ካለፈው ዓመት በይደር የተሸጋገረው የኢትዮጵያ ጥሎ ማለፍ ዋንጫ የግማሽ ፍጻሜ ሁለት ጨዋታዎች ነገ በአዲስ አበባ ስታዲየም ይካሄዳሉ። ተጋጣሚዎቹ ቅዱስ ጊዮርጊስና መከላከያ እንዲሁም ሐዋሳ ከነማና ወላይታ ዲቻ ሲሆኑ የሁለቱ አሸናፊዎች ለፍጻሜ ዋንጫ ይጫወታሉ። በዚሁ ከአውሮፓ ታላላቅ ሊጎች የእንግሊዝ ፕሪሚየር ሊግና የስፔን ላ ሊጋን ውጤቶች እንመለከታለን። በተወዳጁ የእንግሊዝ ፕሪሚየር ሊግ እጅግ ሲጠበቅ የነበረው የቼልሲ ና የአርሴናል ጨዋታ ሲሆን አለሜዳው ቼልሲ ሁለት ለባዶ ረትቷል። እስከ ረፍት ግብ የቆዩት ሁለቱ ቡድኖች በአምሳ ሶስተኛው ና በዘጠናኛው ደቂቃ ዙማና ሀሳን ለቼልሲ ሁለት የማሸነፊያ ጎሎችን አስቆጥረዋል። በአርባኛው ደቂቃ ጋብሪኤል ፓውሊስታ፣ በስልሳ አንደኛው ደቂቃ ደግሞ ሌላው የአርሴናል ቁልፍ ተጫዋች ካዞርላ በቀይ ካርድ ከሜዳ መባረራቸው ለቼልሲ አመቺ ይሆኑለታል። የበሰለው ሙዝ ልጦ የመብላት ያህል ጨዋታው ለቼልሲ የቀለለውም አርሴናል በዘጠኝ ተጫዋቾች በጎዶሎ ከተጋለጠ በኋላ ነው። በጨዋታው ሂደት የቼልሲው ዲያኮ ኮስታ የአርሴናልን ተጫዋቾች ዳኛ ሳያይ እየጠበቀ በመተንኮስ ለቀይ ካርድ ሲዳርጋቸው አምሽቷል። ጨዋታውን ከተከታተሉት የቼልሲ ደጋፊዎች አንዱ ሻምበል አበበ አለሙ የቼልሲን ማሸነፍ እንዴት ተመገቡከው ብዬ ለጠየኩት የሚከተለውን ተናግረዋል። እንግዲህ ዛሬ ቼልሲ በግድም ማሸነፍ ነበረበት። ከዚህ ወጣ በላይ ቢሸነፍ ይህ ቡድን ወደ ትልቅ ቅሌትና ውርደት ነበር። ግን ያሸነፍባቸው መንገዶች እኔ የቼልሲ ደጋፊ ቢሆን በዲያጎ ኮስታ ላይ ትልቅ ቅሬታ ኮስታ ትልቅ ተጫዋች ሆኖ እንደዚህ አይነት ቡድንን የሚገል ነገር መስራቱ ተገቢ አይደለም። ለዓለማችንም ለወደፊትም ለሌሉም ሌላም ቢሆን ይህንን አርአያነት የሚከተሉ ወጣቶች እንዳይመጡ አስተያየት ይሰጣለሁ። በውጤት ትልቅ ውጤት አምጥቶ ወይም ደግሞ ጨዋታ በልጦ እንዳሸነፈ አይሰማኝም። ሰላሎች ማንንም ደግስ ያላት የሚለው ደግሞ አየል ወልደ ጊዮርጊስ ነው። ወጣት አየል ወልደ ጊዮርጊስ የዛሬውን የአርሴናል መሸነፍ በምን አየኸው? አሁን በመሸነፈው በጣም አዝኛለሁ። ሲሆንም ደግሞ ያው ጨዋታውን የቀየረ የቀይ ካርዱ ነው። ቀይ ካርዱ መጀመሪያው ለራሱ ለኮስታ ነበረ መጀመሪያ የሚገባው ያን በቴስታ መጣ ወደቀ፣ ያን ቀይ ካርድ መውጣት ነበር በራሱ። ይህኛውም ደግሞ ገብርኤል ፓልስ ሳምዶ እንደዚህ አድርግን ማድረግ አልነበረበትም። ያው ቀይ ካርዱ ጨዋታውን ለውጥታል ብዬ አስባለሁ። ከጨዋታው በኋላ አርስን ቬንገር ዲያጎ ኮስታ ያን ያህል ጥፋት እየፈጸመ ዳኛው ማለፋቸው አስገራሚ ነው። የእንግሊዝ እግር ኳስ ማህበርም ይህን ጨዋታ መርምሮ ሶስት ጨዋታ ሊቀጣው ይገባል ብለዋል። የቼልሲው አለቃ ሞሪኖ ግን የአርሴን ቬንገርን ክስና ስሞታ በማጣጣል ቼልሲ አርሴናልን ባሸነፈ ቁጥር የቬንገር ማልቀስ ወይም መነጫነጭ የተለመደ መሆኑን ተናግረዋል። በሌሎች ጨዋታዎችን ማንቸስተር ዩናይትድ ሳውት ሃምፕተንን ሶስት ለሁለት ባሸነፈበት ጨዋታ አዲሱ ፈራሚ አንቶኒዮ ማርሻል ሁለት ሁዋን ማታን አንድ ለማንቸስተር ዩናይትድ አግብተዋል የሳውት ሁለቱም ጎሎች ያስመዘገበው ብራዚያኔ ፔሌ ነው። ለማንቸስተር ዩናይትድ ዚል ዋነኛው ተጠቃሽ ግን ግብ ጠባቂ ዴቪድ ደህያ ሲሆን፣ ጎል መሆን የነበረባቸውን ሁለት ኳሶች አድኗል። ባለፉት አምስት ጨዋታ ተጋጣሚዎቹን እያሸነፈ በአስራ አምስት ነጥብ ፕሪምየር ሊጉን ይመራ የነበረው ማንቸስተር ሲቲ በዚህኛው ሳምንት ያውም በሜዳው በዌስት ሃም ዩናይትድ ተሸንፏል። ሽንፈቱ ግን ከመሪነት አላገደውም። በአስራ አምስት ነጥብ ይመራል። ማንቸስተር ዩናይትድ በአስራ ሶስት ይከተላል። ወስትሃም ዩናይትድ እና ሌስተር ሲቲ በእኩል አስራ ሁለት ነጥብ በጎልቶ በላልጠው ሶስተኛና አራተኛ ናቸው። አርሴናል አምስተኛ ነው። ወደ አንተ ሰለሞን። በእኔ በኩል ያለውን ጨርሻለሁ። አመሰግናለሁ። ገዛህን ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ፕሮግራማችን እስከ አራት ሰዓት ይቀጥላል። በዚህ በሁለተኛው አጋማሽ ካለን ልዩ ቅንብር ደግሞ የዩናይትድ ስቴትስን የባህል ትርኢት የሚመለከት ዘገባ ይሆናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለ75 ዓመታት ከተለያዩ የዓለም ሀገሮች ጋር ያከናወነውን ባህላዊና ትምህርታዊ የልውውጥ መርሃ ግብሮች ውጤት እያከበረ ነው። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም በያዝነው መስከረም ወር በኢትዮጵያና በዩናይትድ ስቴትስ መካከል የነበረውንና ያለውን ባህላዊና ትምህርታዊ የልውውጥ መርሃ ግብር በተለያዩ ዝግጅቶች እያከበረ ነው። ዘጋቢያችን መለስካቸዋማ በቅርቡ በተካሄደው የ ፎቶግራፍ አውደ ራእይ ላይ ተገኝቶ የላከልን ዘገባ ዝርዝር ሁኔታውን ያብራራልናል። የአዲስ አበባው የአሜሪካ ኤምባሲ ይህን ባህላዊና ትምህርታዊ የልውውጥ መርሃ ግብር ለማሰብ ካዘጋጃቸው ኩነቶች አንዱ የሆነው የፎቶግራፍ አውደ ርእዩ የተከፈተው በብሔራዊ ሚውዚየም ነበር ፎቶግራፎቹን እየተዘዋወርን ከማየታችን በፊት አውደ ርእዩን የከፈቱት የኤምባሲው ጉዳይ ኃላፊ ወይንም ሻርጀ ዲያፌ ፒተር ብሩመን። የዚህን መርሃ ግብር የተለያዩ ዘርፎችና ያስገኘውን አንዳንድ ጥቅም ጠቅሰው የልውውጡን ዓላማም አስታውሰው ነበረ። በተለይም በኢትዮጵያና በአሜሪካ መካከል ትምህርታዊውና ባህላዊ ልውውጥ ከሰባ አምስት ዓመትም የዘለልን እንደነበረ ተናግረዋል። እነዚህ ሁሉና ልውውጦቹ የሚያመለክቱት ዋናው ነገር ዲፕሎማሲያዊ ግንኙነቱን ከጀመራችሁበት ከ100 ዓመታት በላይ ያለውንና በሁለቱ ሀገሮች መካከል ያለውን የሕዝብ ለሕዝብ ትስስሮችን ነው። እንደሚመስለኝ በእነዚህ ሁሉ መስኮች የምትመለከቱት ዋነኛው ቁም ነገር ሀብታችን ያለው በሕዝብ ላይ መሆኑን ነው። በእነዚህ ትምህርታዊና ባህላዊ ልውውጦች ላይ ባለፉት ሰባ አምስት ዓመታት ሀብት የፈሰሰበት ምክንያትና መሰረቱም በኢትዮጵያ ህዝብና በዩናይትድ ስቴትስ ህዝብ መካከል ድልድዮችን ለመዘርጋት ነው። በዚሁ ስነ ስርዓት ላይ በተለያዩ የልውውጡ መርሃ ግብሮች ከተካፈሉት መካከል ጥቂቶቹ ተመክሯቸውን ለታዳሚ ያካፈሉ ነበሩ። ከእነዚህ አንዷ አሊና ብርሃኑ በቅርቡ በማንዴላ ዋሽንግተን ለአፍሪካውያን ወጣት መሪዎች መርሃ ግብር ተካፍላ የነበረች ናት። በአጽንኦት ልገልጸው የምፈልገው ጉዳይ በኢትዮጵያና በዩናይትድ ስቴትስ መካከል ስላለው መተጋገዝ ባለውለታ ነኝ። ይሁንና ይህ ግንኙነት እንዲጠነክርና በሀገራችን ላይም መልካም ተጽዕኖ እንዲኖረው በዚህ መርሃ ግብር የምንሳተፍ ሁሉ የገባነውን ቃል አክብረን ወደ አገራችን እንድንመለስ እጠይቃለሁ። በዚህም ከሌሎች ሀገሮች ያገኘነውን ተመክሮ እውቀት ማህበረሰባችንን ለመጥቀም ልንገለገልበት እንችላለን። ፉልብራይት በተሰኘው የትምህርት መርሃ ግብር ረዘም ካሉ ዓመታት በፊት ተሳትፎ የነበሩትና በአሁኑ ጊዜ በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ፕሮፌሰር ሀብታም ወንድሙም በበኩላቸው በወቅቱ ያገኙትን ግንዛቤና ጠቀሜታ በአጭሩ ገልጸዋል። ከሁሉ የቀደሙትና የመርሃ ግብሩ ግንባር ቀደም ናቸው የተባሉትን ያስተዋወቁት ፒተር ብሩመን ነበሩ። አንጋፋውንና ታዋቂውን ጋዜጠኛ አቶ ነጋሽ ገብረ ማርያምን ነበር ያስተዋወቁት። አቶ ነጋሽ ለአዲስ ዘመን የዛሬውን መልኩን የሰጡት በዩናይትድ ስቴትስ ኦፍ አሜሪካ ከፍተኛ የትምህርት ተቋማት መካከል የሲራኩስ ዩኒቨርሲቲ የመጀመሪያው ኢትዮጵያዊ የጋዜጠኝነት ተማሪ ናቸው። አቶ ነጋሽን ሲራኩስ ዩኒቨርሲቲ ኑሮና ትምህርቱ እንዴት ነበር? አልኳቸው። አዲስ ዩኒቨርሲቲ የግል ትምህርት ቤት ነው፣ ግን እየከፈለ ነው ሰው የሚማረው ወይ በእልት የታወቀ ነው። ብዙ ዘር አለበት እንዲ እንዳሁኑ በተለይ አስተዳደር እና ቢዝነስ ሴንተር የመሰለ ትምህርት ብዙ የታወቀ ነበር። የኛ ልጆችም ብዙዎች ነበረው። ግን ጋዜጣ ውስጥ ገብቼ ለምን እንደሆነ አላውቅም። እዛው አካባቢ እድበሰበስ ነበር። እዚህ መጥተው ምን አጋጠሙት ያን ዘመናዊ ትምህርት ተምረው መጀመሪያ አዲስ ዘመን ነገቡት። ይህ ነገቡት ሄራልድ ትንሽ ሞከራረኩና ከነታልቦት ጋር ወደ አማርኛው ነው መሻሻል የሚገባ ጓቻልክ ለምን አትሞክርም ተባል ወደ አዲስ ዘመን ገባው ዋና አዘጋጅ ተብዬ ታዲያ ፈረንጅ ሀገር ያየሁትና የተማርኩት ነገር ሌላ፣ እዚህ ያለው ነገር ሌላ። ምኑና ምኑ ይጨበጥም። አልገባችሁም? እናንተ ቆዩ እነከሌ ገሌ ከሌ ሳንሱር ያደርገው እንደሱ አይባልም እየተባለ ታሪኩም አይሆን ሆነ። አኩርፈን አንሄድ። የመንግስት ጋዜጣ ያለው ሁለት ብቻ ሄራልድና አዲስ ዘመን ነው። በዘመኑ አርባ ሁለት አካባቢ ነው እና የተማርነውን ኮንትሪቢዩት ለማድረግ ስላልቻልን ዝም ብለን እንዲያውም ትንሽ ሜካፕ፣ ትንሽ አከፋፈል፣ ትንሽ አስተያየትና ፋክትን መለየት የተፈቀደ የተፈቀደውን እያድበሰበስን ጊዜያችንን እንደምንም ጨርስ ነው ማለት ይቻላል። ግን መቼም ሊሞከር የማይችል ነገር ሞክረው የተወሰነ ነገር አግኝተዋል። ሰራን። መቼም እንደ ዘመኑ እንደነበረው ተፈቀደውን እንሰራለን። ግን መሳሰት ብዙ አይቻልም ነበር። ምክንያቱም ጠባቂ ሞልቶታል እና ገና ማሰብ ሲጀምር ሳንሱር መሆን ስለሚገባኝ መጀመሪያ ራሴን ሳንሱር አደርጋለሁ። ከዛ በኋላ ደግሞ የሚመለከቱት ሰዎች ያዩታል፣ ከዛም ማተሚያ ቤት ይላል እንዲሁ እያለ ለአውደሪው የቀረቡት ፎቶግራፎች በህንፃ ሁለቱ ወለሎች ባሉት ግድግዳዎች ተሰቅለው የየራሳቸውንና በአጠቃላይ ደግሞ በሁለቱ ሀገሮች መንግስታት፣ ህዝብና ህዝብ፣ ግለሰብ ከግለሰብ የነበረውንና ያለውን ግንኙነት ታሪክ ይተርካሉ። ጥቂቶቹን እንመልከት። የኤምባሲው የባህል ጉዳዮች መኮንን ለርንች ዴትስ ነበሩ ያስጎበኙን። ዛሬ እዚህ የምታዩቸው ፎቶግራፎች ወደዚህ እንደ አውሮፓውያን ዘመን አቆጣጠር በ1920 ዓመተ ምህረት ድረስ የሚሄዱ ሲሆኑ በቅርብ ጊዜ ደግሞ የተነሳ ፎቶግራፍ ደግሞ ከአንድ ወር በፊት የተነሳውን የለኦልድን ፎቶግራፍ ትመለከታላችሁ። እሱ እጅግ ከፍተኛ ችሎታ ያለው የቅርጫት ኳስ ተጫዋች ነው። እዚህ የመጣው አጭር ስልጠና ለመስጠት ነበር። ከኋላችሁ የምታዩት ደግሞ ከሁሉም ረጅም ዕድሜ ያስቆጠረው የዶክተር መላኩ በያንን ምስል የሚያሳይ ፎቶግራፍ ነው። መላኩ በያን በዩናይትድ ስቴትስ ውስጥ የሕክምና ዲግሪ ለማግኘት የመጀመሪያው ኢትዮጵያዊ ናቸው እና እነዚህ ፎቶግራፎች ወደ 100 ዓመታት የሚጠጋውን የሁለቱን ሀገሮች ግንኙነት የሚያሳዩ ናቸው። በጣም ዝነኛ ከሆኑት ፎቶግራፎቻችን አንዱ ደግሞ ታዋቂው አሜሪካዊ የጃዝ ሙዚቃ ሊቅ ዱክ ኤሊንግተን ወደ አዲስ አበባ ሲጎበኝ ታዋቂው የኢትዮ ጃዝ ሙዚቃ ፈጣሪ ሙላቱ አስታጥቄ ሲቀበለው ነው። ይህ የሆነው እንደ አውሮፓውያኑ ዘመን አቆጣጠር በ1970 ዓመተ ምህረት ነው። ይህ የዱክ ኤሊንግተን የመጨረሻው ታላቅ ጉዞ ነበር። ከዚህ ተመልሶ በስድስት ወራት ጊዜ ውስጥ አረፈ። እንዲህ እያሉ ለኖርዴስ እጅግ ብዙ ፎቶግራፎችን ሲያስጎበኙን ነበሩ። የአሜሪካ ኤምባሲ ያሰራጨው አንድ ጽሑፍ እንደሚዘረዝረው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በእነዚህ ባህላዊና ትምህርታዊ ልውውጥ መርሃ ግብሮች በየአመቱ 50 ሺህ ሰዎችን ያሳትፋል። ፉል ብራይት በተባለው የትምህርት ልውውጥ መርሃግብር ብቻ አንድ መቶ አርባ ሀገሮች እንደሚሳተፉም ይናገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የመጨረሻው ቅንብራችን ላይ ደርሰናል። የተከበራችሁ አድማጮች ጤና ነው ቀጣዩ ዝግጅት በአፍሪካ ከሰሐራ በታች ባሉ ግድቦች አካባቢ የሚኖረው ሕዝብ ከሌሎች አካባቢዎች ይልቅ በጣም እጥፍ በአራት እጥፍ ይቅርታ ለወባ የተጋለጠ መሆኑን ሰሞኑን የወጡ ጥናቶች አመልክተዋል። የእንግሊዝኛ ቋንቋ ባልደረባችን ጆዲ ካፖዋ ያጠናቀረውን ሰለሞን አባተ ለዛሬ የጤና ፕሮግራሙ አዘጋጅቶታል። በዚሁ የአህጉሪቱ ክልል ውስጥ ወደፊትም ተጨማሪ ግድቦችን የመስራቱ ሐሳብ ጠንካራ በመሆኑ ለወባ የሚጋለጠው ሰው ቁጥር በየዓመቱ በአስሮች ሺሆች እንደሚጨምር ሪፖርቱ አስጠንቅቋል። ጆዲ ካፖ ያጠናቀረው ዘገባ አለ። ማላሪያ ጆርናል በሚባለው የወባ ነክ ጉዳዮች መጽሔት ላይ የወጣው ሪፖርት አፍሪካ ውስጥ በተለይ ከሳሐራ በስተደቡብ የተዘረጉ አንድ ሺህ ሁለት መቶ ሰባ የሚሆኑ ግድቦችንና አካባቢዎቻቸውን አጥንተዋል። ህትመቱ ባወጣው ካርታ የግድቦቹን ይዞታ ከወባ ስርጭት መጠን ጋር አነጻጽሮታል። በእነዚያ ግድቦች አጠገብና አቅራቢያ የሚኖር ወደ አንድ ሚሊዮን የሚሆን ሰው እስከ ያዝ ነው የአውሮፓ 2015 ዓመት መጨረሻ በወባ እንደሚያዝ አመልክቷል። ከሪፖርቱ አዘጋጆች አንዱ የሆኑት የዓለም አቀፍ የውሃ አያያዝ ኢንስቲትዩት ባልደረባው ማቴው ማካርትኔ ለቪኦኤ ማብራሪያ ሰጥተው ነበር። ግድቦች ለቢምቢ መራባት አመቺ ሁኔታዎችን እንደሚፈጥሩ አረጋግጠናል። የሐይቆቹ ዳርቻዎች ለዚህ ተስማሚ በመሆናቸው በየማጠራቀሚያው ዙሪያ ወባ አስተላላፊ የሆኑ ብንቢዎች እየተበራከቱ ይሄዳሉ ግድቦቹ የውሃ ፍሰት እንዲያዘግም ያደርጋሉ ወይም ያቆሙታል በዚያ ላይ ዳርቻዎቹ ጥልቀት የሌላቸውና አካባቢዎቻቸውም እርጥብ ናቸው ጥናቱ ከሰሐራ በስተደቡብ ሊገነቡ የታቀዱ 78 ተጨማሪ አዳዲስ ግድቦችን አዝማሚያም አካቷል pushed for socio በስተደቡብ ላለው አፍሪካ ማኅበራዊ ልማትና የምጣኔ ሀብት እድገት ብዙ ግፊት አለ። ከዚያ ጥረት ውስጥ የሚበዛው ደግሞ የአዳዲስ ግድቦችን ግንባታ ሐሳብ የሚያራምድ ነው። እነዚያ በውጥን ያሉ ባ78 ግድቦች ሁሉም ከተገነቡ ይላል የነ ማካርትን የአዳዲስ የወባ አጋጣሚዎች በ ህ ያሻቅባሉ። በመሆኑም የወባ ጉዳይ በልማት እቅዶች ውስጥ ግምት ውስጥ መግባት እንደሚኖርበት መካርትን ያሳስባሉ። የግድቦች ስራ አስኪያጆች፣ እቅድ አውጪዎች፣ የውሃ ሀብት ልማት ባለሙያዎች ሁሉ እየገነቡ ያሉት መሰረተ ልማት ለወባ መስፋፋት ያለው ትርጉም ወይም አስተዋጽኦ እንደሚያበረክት ማወቅ እንዳለባቸው እናሳስባለን። በመሆኑም እነዚህን መዘዞች ለመቀነስ ብዙ መጣር ይጠበቅባቸዋል። ጥናቱ በርካታ ሐሳቦችንም አቅርቧል። ተጽዕኖዎችም ወይም ደግሞ ጉዳቶችን መቀነስ የሚቻልባቸው አካሄዶች አሉ። ልማዳዊ አሰራሮችም አሉ፤ አጎበር መዘርጋትን፣ ቤቶች ውስጥ መድኃኒት መርጨትን የመሳሰሉ ሌሎችም መላዎች አሉ። ለምሳሌ በሐይቆቹ አካባቢ ለቢምቢ መራባት አመቺ የሆነውን የውሃ ልክ ወይም ጥልቀት መለወጥ ወይም ማሻሻል፣ እነዚያ አካባቢዎች ሲደርቁ የቢንቢ እንቁላልና እጩዎችን በየአመቱ ውስጥ በተወሰነ ጊዜ ይሞታሉ። ሌላው ዘዴ ደግሞ የቢምቢ እጩዎችን የሚበሉ የአሳ ዝርያዎችን በሐይቆቹ ዳርቻዎች ላይ ማርባት ነው። እጅግ የበዛው የወባ ችግር ሊፈጠር የሚችለው በግድቦቹ ዙሪያ እስከ አምስት ኪሎ ሜትር በሚደርሱ አካባቢዎች ላይ ነው። ይህ ርቀት ደግሞ የወባ ተውሳክን ወይም ፕላስሞዲየም ፋልሲፓረም የሚባለውን ጥገኛ ህዋስ የተሸከመች ቢምቢ ልትበር የምትችልበት የርቀት ልክ ነው። ትልቁ ስጋት ያለው ወባ ወቅት ጠብቆና የዝናብ ጊዜን ተከትሎ የሚከሰትባቸውና ድንገት የሚስፋፋባቸው የሚዋዥቁ ወይም ያልተረጋጉ በሚባሉ አካባቢዎች ላይ ነው። መካርትኔ በአጽንኦት እንደሚሉት ለቢምቢ መራባት አመቺ የሆኑት ግዙፍ ግድቦች ብቻ አይደሉም። አነስተኛ ግድቦች ወይም ውሃ ማቆሪያዎች፣ ኩሬዎች፣ ለውሃ ማጠራቀሚያነት የሚውሉ ግዙፍ በርሜሎች፣ ረግረጋማ አካባቢዎች የተፈጥሮ ሀይቆች ሁሉ ለቢንቢ መኖሪያነት የተመቹ ናቸው። በእርግጥ በግዙፍ ግድቦች ምክንያት የሚከሰተው ጫና ተነጥሎ ሲታይ ግዙፍ ቢሆንም ከአጠቃላይ አመታዊ ቁጥር ጋር ሲታይ እጅግ በጣም ትንሽ ነው። በአመት 145 ሚሊዮን ሰው ነው በመላ ከሳሐራ በስተደቡብ ያለ አፍሪካ በወባ በአመት የሚታመመው። ማካርትኔ ግድቦቹን መንግስታት ለማልማት ባላቸው ቀልብ ውስጥ ግዙፉን ቦታ የሚይዙ ናቸው ይሏቸዋል። ይሁን እንጂ በግድቦቹ አካባቢ በሚኖረው ሰው ስቃይ ሕይወትም መጥፋት ክፍያ የሚታሰብና የሚዘረጋ ልማት አግባብነት ያለውን ስነ ምግባር የተከተለ አይመስለኝም ብለዋል መካርትኔ። አክለው ጤና ይስጥልኝ ከቪኦኤ ጤና ሰሎሞን፣ እናመሰግናለን። አድማጮች ከሶስት ሰዓቱ ዜና በኋላ የደረሰን አንድ ዜና አለ፣ እሱን አነባለሁ። ዛሬ ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊዎች ባፈነዱት ቦምብ ቢያንስ ሰባት ሰዎች እንደተገደሉና ሌሎች ሀያ አንድ እንደቆሰሉ የአይንማኞችና የሆስፒታል ምንጮች ገልጸዋል። እጅግ ግዙፍ የነበረው ፍንዳታ የደረሰው በአገሪቱ አቆጣጠር ከምሽቱ 12 ሰዓት ገደማ መሆኑም ተገልጧል። በሞቃዲሾ ትልቁ የመዲና ሆስፒታል የሚገኙ ዶክተሮች እንደተናገሩት 23 ሰዎች በከፍተኛና ዝቅተኛ ደረጃ የመቁሰል አደጋ ደርሶባቸዋል። ከነዚህ መካከል ሁለቱ አልፈዋል። ጥቃቱ እንደተጣለ በስፍራው አምስት ሰዎች ወዲያው ሲሞቱ፣ ሁለቱ ሲቪሎች፣ ሶስቱ ደግሞ የመንግስት ወታደሮች ናቸው። ልክ አደጋው እንደደረሰ የተባበሩት መንግስታት ድርጅት ልዩ መልእክተኛ ኒኬ እና አጃቢዎቻቸው ከሶማሊያ ቤተ መንግስት ሊወጡ ሲዘጋጁ እንደነበር ታውቋል። ሚስተር ኬ ምንም አደጋ አልደረሰባቸውም። ሁለት የግል ዘብ ጠባቂዎች ግን ህይወታቸው እንዳለፈ ተጠቁሟል። አጥቂዎቹ ኢላማ ያደረጉት የመንግስታቱን ድርጅት ልዩ መልእክተኛ እንደሆነ ግልጥ አይደለም ተብሏል። ዜናዋ በቃል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዲሱ አበበ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ግን ደህና ደሩ የምንለው በቀጣዩ የጸጋ ይሸቱ ዜማ ይሆናል። ሰላም ተናደ